የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራማችን አሁን ጀመረ። አስራ ሶስት አመት እና ከዛ በላይ የማረቢያ ቤት ቆይታ ያጠናቀቁ ከስድስት ወር እስከ ሀያ አምስት አመት ጽኑ እስራት ተወስኖባቸው ከዛ ውስጥ አንድ ሶስተኛውን ያጠናቀቁ ሰዎችን ነው የሚመለከተው። ሕብረተሰቡ ጋር በሚቀላቀሉበት ጊዜ የልማት ኃይል ሊሆኑ እንደሚችሉ ታምኖባቸው ነው ይቅርታ የተደረገው። በዚህ ሀገር ያለውን ሁኔታ ለማረጋጋት የፖለቲካውን ምህዳር ለመነጋገርም ለመደራደርም ከፍተኛ አመራር አንስቶ እስከ ማዕከለኛ ከዚያም ዝቅተኛ በፖለቲካ ድርጅታዊ መዋቅራችን ያሉትን ዜጎች መፍታት አለባቸው። መጀመሪያ የተሰሙት በኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ናቸው። ቀጥሎ የተሰሙት ደግሞ ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ሲሆኑ ሁለቱም በአብይ ርዕሳችን በስፋት ይቀርባሉ። ዕለተ ሐሙስ ታህሳስ 7 ቀን 2009 ዓ ም ነው። ዛሬ የባህል መድረክና የተፈጥሮ አካባቢ የዛሬ መደበኛ ቅንብሮች ናቸው። ሌሎችንም ዘገባዎች አካተን የእናንተን አስተያየቶችም እንዳለን ጊዜ መጠን ጨምረን እና ለመዝናኛ ሙዚቃ አክለን አብረን እናመሻለን። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል? ተረኞቹ የፕሮግራም አስተናጋጆች ሰለሞን ክፍሌና አዲሱ አበበንን። መልካም ምሽት እንዲሆንላችሁ በመመኘት ወደ ዜናው እናልፋለን። የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ የተቀመጡ መስፈርቶችን ላሟሉና በፈጸሙት ወንጀል ለተጸጸቱ ላሏቸው አስር ሺህ እስረኞች ይቅርታ ማድረጋቸው ተዘግቧል። የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ በሀገሪቱ ያለውን ሁኔታ ለማረጋጋት ግን የፖለቲካ መሪዎቻችን፣ አባሎቻችንና በፖለቲካ አመለካከታቸው ብቻ የታሰሩ ሌሎችም መፈታት አለባቸው ብለዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ አዲሱ አረጋ በበኩላቸው በፖለቲካ አመለካከቱ ምክንያት ብቻ የታሰረ ሰው የለም፣ የተደረገው ይቅርታም የክልሉ ፕሬዚደንት በመደበኛነት የሚያደርጉት እንጂ ከምንም ወቅታዊ ሁኔታ ጋር የተገናኘ አይደለም ብለዋል። ከዜና በኋላ እንዳልነው የሚቀርበው አብይ ርዕስ በስፋት ይመለከተዋል። በኢትዮጵያ በመንግስትና በፓርቲ የተለያዩ ደረጃዎች ግምገማዎች እየተካሄዱና እርምጃዎች እየተወሰዱ መሆናቸው እየተገለጠ ነው። በአማራ ብሔራዊ ክልላዊ መንግስት ውስጥ እስካሁን በተካሄዱ ግምገማዎች ወደ አምስት መቶ የሚጠጉ ባለስልጣናት በተለያየ ደረጃ ተጠያቂ እንደሚሆኑ የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ለቪኦኤ የገልጠዋል። ኃላፊው አክለውም አጣሪ ኮሚቴ ተቋቁሞ ምርመራዎች ግልጽነት ባለ ሁኔታ እየተካሄዱ ነው ብለዋል። በመጽሔት ማብራሪያ ይኖረናል። የጋምቢያ መንግሥት በተቃዋሚዎች ላይ እየወሰደ ያለውን የአፈና እርምጃ አጠናክሮ ቀጥሎበታል። ፕሬዚደንቱ ያህያ ጃሜም በዚህ ባሳለፍነው ሳምንት በእምቢተኝነታቸው ገፍተዋል። ሪኪ ሽሮክ ከዳካር የላከውን ዘገባ ቆንጅታዬ ታቀርባለች። አዳማ ባሮው በቅዱ መሰረት ከሁለት ሳምንታት ባነሰ ጊዜ ውስጥ ቃለ መሀላቸውን ይፈጽማሉ። የአሁኑ ፕሬዚደንት ጃሜህ ግን ወይ ንቅንቅ ማለታቸውን ሰሞኑን አባብሰው ቀጥለዋል። ጃሜህ ቢያንስ ሶስት የግል ራዲዮ ጣቢያዎችን ዘግተዋል። የአዲስ ተመራጩ ፕሬዚደንት ደጋፊዎች መፈክር የሆነውን ጋምቢያ ሀዝ ዲሳይደድ የጋምቢያ ሕዝብ ወስኗል የሚል መፈክር ያለበት ቲሸርት የለበሰ ሰው በፖሊሶች እየታሰረ መሆኑም ይሰማል። የሀገሪቱ የምርጫ ኮሚሽን ኃላፊም ፕሬዚደንት ጃሜህ በፈረንጆች አዲስ ዓመት መቀበያ ንግግራቸው የምርጫውን ውጤት አጭበርብረዋል፣ እኔ ደግሞ ማንም አያታልለኝም ብለው መናገራቸውን ተከትሎ ሹልክ ብለው ወደ ሴኔጋል ሄደዋል። የመብት ተሟጋቹ አርቲክል 19 የሴኔጋል ቢሮ ኃላፊ ፋቱ ሴንጎር አሁንም ቢሆን የመብት ተሟጋቾች ሰላማዊ የስልጣን ሽግግር እንደሚከናወን ተስፋ ያደርጋሉ ይላሉ። ፕሬዚደንቱ ሀሳባቸውን ከቀየሩ በኋላ የምርጫ ኮሚሽኑ ላይ በማነጣጠር ጽህፈት ቤቱን አሽገውታል። ስለዚህ ሰሞኑን ሁሉ ይህ ተቋም ምንም አልሰራም። በዚህ አስቸጋሪ ሁኔታ ውስጥ የጸጥታው ክፍል ምን እንደሚያደርግ አይታወቅም። የፕሬዝደንት ያህያ ጃሜ መንግስት በስልጣን ላይ በቆየበት በሀያ ሁለቱ አመታት በህዝቡ ላይ በዘፈቀደ ማሰር፣ ማሰቃየት፣ አሳዶ ደብዛ ማጥፋትን ጨምሮ በርካታ የመብት ረገጣዎችን በመፈጸም ይከሰሳል። ያህያ ጃሜ በቅርቡ በተካሄዱት ምርጫዎች መሸነፋቸውን መጀመሪያ ላይ አምነው ነበር። በኋላ ነው ሀሳባቸውን ለውጠው አዲስ ምርጫ ይካሄድ ያሉት። አለም አቀፉ ማህበረሰብ ግን አዳማ ባሮ በምርጫው ማሸነፋቸውን አውቆላቸዋል። የምራባ የአፍሪካ መንግስታት የምጣኔ ሀብት ማህበር ኤኮዋስ በሴኔጋል መሪነት ፈጥኖ ደራሽ ኃይሉን በተጠንቀቅ አቁመዋል። ጃሜህ ግን የገባ እንደሆነ ጦርነት እንዳወጀብን ነው የሚቆጠረው ሲሉ በአዲስ ዓመት ንግግራቸው አስጠንቅቀዋል። ይሁንና የክልላዊው ማህበር አቋም ጉዳዩ በድርድር እንዲፈታ ማገዝ ይመስላል። የሴኔጋሉ ፕሬዚደንት ማኪሳል በጦር ጣልቃ መግባቱ እንደ መጨረሻ አማራጭ መያዝ እንዳለበት አስገንዝበዋል። ሩሲያ በ2016ቱ የዩናይትድ ስቴትስ ምርጫ ጣልቃ ገብታለች ተብሎ የተነሳው ጥርጣሬ ዛሬ በሕግ መወሰኛው ምክር ቤት ሁለት የምስክሮች ቃል ይደመጥበታል። ስለ ውጤቱም ለፕሬዝዳንት ባራክ ኦባማ ማብራሪያ ይሰጣል ተብሎ ይጠበቃል። የዩናይትድ ስቴትስ የደህንነት ጥበቃ ሰራተኞች እንደ አውሮፓ አቆጣጠር ከ2008 ዓ ም ጀምሮ የባዕዳን ጣልቃ ገብነት ተፈጽሞ ከሆነ ምርመራ እንዲካሄዱ ወይም ምርመራ እንዲያካሄዱ ፕሬዚዳንት ኦባማ አዘዋል። ዛሬ ምስክሮች በሴኔቱ የሚሰጧቸው ቃሎች ውጤት ለሚስተር ኦባማ እንደሚገለጥላቸው አንድ የዩናይትድ ስቴትስ ባለሥልጣን ለቪኦኤ አረጋግጠዋል። በተመሳሳይ ነገ ለተመራጩ ፕሬዚዳንት ዶናልድ ትራምፕ ማብራሪያ ይሰጣል። የሩሲያ መንግስት የ2016ቱ የዩናይትድ ስቴትስ ምርጫ ውጤት ወደ አንድ ወገን እንዲያደላ ለማድረግ ከተጠነሰሰው ሴራ ጀርባ ነበረበት ሲሉ ሁለቱም ማለት ሲአይኤ እና የፌዴራሉ ምርመራ ቢሮ ኤፍቢአይ ከድምዳሜ ደርሰዋል። በሴኔቱ የጦር ኃይሎች ኮሚቴ ሰብሳቢ ሴናተር ጆን መኬን ትናንት ሲናገሩ የሩሲያ በምርጫው ጣልቃ መግባት ጦርነት ከማወጅ የማይተናነስ እርምጃ ነው ብለዋል። የተመራጩ ፕሬዝደንት ዶናልድ ትራምፕ አስተዳደር ከኔቶና ከእስያ ፓሲፊክ ሸሪኮች ጋር የቆየውን ግንኙነት መጠበቅና ሩሲያም ቃል በገባችው መሰረት የሶሪያ ተልእኮዋ ሽብርተኝነትን መዋጋትና ጦርነቱ እንዲያበቃ ማገዝ መሆኑን ማስገንዘብ አለበት ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር አሳስበዋል። ካርተር ይህን ማሳሰቢያ የሰጡት እንደ ሌሎች የካቢኔ አባላት ሁሉ በስምንቱ ዓመታት የባራክ ኦባማ አስተዳደር መስሪያ ቤታቸው ያከናወናቸውን አበይት ተግባራት አጉልተው ለማሳየት እየተዘጋጁ ባሉበት ወቅት ነው። ከፕሬዚደንት ኦባማ የተላከውን ደብዳቤ ጨምሮ የማሳሰቢያ ሰነዶቹ ይፋ የሆኑት ዶናልድ ትራምፕ ወደ ዋይት ሃውስ ቤተ መንግሥት ከመግባታቸው ሁለት ሳምንታት በፊት በዛሬ ዕለት ነው። መከላከያ ሚኒስትር አሽ ካርተር በዚሁ ሰነድ ላይ ሩሲያ እንደ አውሮፓ ዘመን አቆጣጠር በ2014 ክሪሚያን በወረረችበት ወቅት ዩናይትድ ስቴትስ የሰጠችውን ምላሽ አጉልቶ በማሳየት በአካባቢው ከባድ የጦር መሳሪያ መደገንን ጨምሮ የጋራ ጦር ልምምዶች ማካሄዷን አስረድተዋል። ዓለም አቀፉ የሰብአዊ መብት አስከባሪ ድርጅት አምነስቲ ኢንተርናሽናል ዛሬ ይፋ ባደረገው ሪፖርቱ ከኢራቅ መንግስት ጎን የተሰለፉት ሚሊሺያዎች ዩናይትድ ስቴትስ ሩሲያና ኢራንን ጨምሮ 16 የሚሆኑ አገሮች ለኢራቅ ጦር ሰራዊት በሚያስታጥቁት ጦር መሳሪያ የጦር ወንጀል እየፈጸሙ ነው ብሏል። አብዛኛዎቹ የሺዓ ሙስሊሞች ሚሊሺያዎች ሐሺድ ሻዕቢ በሚል የወል መጠሪያ ይታወቃሉ። የሐሺድ ሻዕቢ ሚሊሺያዎች ከመንግስቱ ግምጃ ቤቶች የሚያገኙትን የጦር መሳሪያ በመጠቀም የጅምላ ግድያና ማሰቃየትን የመሳሰሉ የጦር ወንጀሎች ይፈጽማሉ ሲልም የመብቶች ተከራካሪው ቡድን አምነስቲ አክሎ ገልጧል። በአምነስቲ ኢንተርናሽናል የጥናቱ አስተባባሪ ፓትሪክ ዊልከን በመግለጫቸው ዩናይትድ ስቴትስ፣ የምዕራብ አውሮፓ ሀገሮች፣ ሩሲያና ኢራንን የመሳሰሉ የጦር መሳሪያ አቅራቢዎች ለኢራቅ የታሰበ መሳሪያ በመብቶች ረገጣ በታወቁት ሚሊሻዎች እጅ ሊገባ እንደሚችል ሊረዱ ይገባል ብለዋል። ውልከን አክለውም ለኢራቅ የጦር መሳሪያ መሸጥ የሚፈልጉ አገሮች በቅድሚያ ሚሊሻዎች የሰብአዊ መብት ጥሰቶችን እንዳይፈጽሙባቸው ጥብቅ እርምጃ መውሰድ አለባቸው ሲሉም አስገንዝበዋል። የቱርክ ባለሥልጣናት በአውሮፓውያኑ የዘመን መለወጫ ዕለት በአንድ የኢስታንቡል ምሽት ክበብ ከደረሰውና ለ39 ሰዎች ህይወት መጥፋት ምክንያት ከሆነው የሽብር ጥቃት ጋር በተያያዘ ተጨማሪ ተጠርጣሪዎችን በቁጥጥር ስራ ውለዋል። በመንግሥቱ የዜና አገልግሎት በአናዶሉ ዘገባ መሰረት ፖሊስ በዋና ከተማዋ ዙሪያ ወረራውን አካሂዶ ከቻይና ሙስሊም ማህበረሰብ አባላት በርካቶችን ይዞ ያሰረው በዛሬ ዕለት ነው። ገዳዩ ያመለጠ ቢሆንም ጥቃቱ ባለፈው እሁድ ከደረሰ ወዲህ አርባ ያህል ተጠርጣሪዎች ተይዘው ታስረዋል። ባለሥልጣናት በምሽት ክበቡ ውስጥ የተኩስ እሩምታ የከፈተውን አሸባሪ ማንነት እናውቃለን ይበሉ እንጂ ታዲያ እስካሁን ይፋ አላደረጉም። አድማጮች፣ ዜናው አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የምናስተናግዳችሁ አዲሱ አበበና እኔም ሰለሞን ክፍሌ ነኝ። አሁን የዕለቱ አብይ ርዕስ የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ የተቀመጡ መስፈርቶችን ላሟሉና በፈጸሙትም ወንጀል ለተጸጸቱ አስር ሺህ የሕግ ታራሚዎች ይቅርታ አደረጉ። የተደረገውን ይቅርታ ገንቢ ሲሉ የገለጡት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በአገሪቱ ያለውን ሁኔታ ለማረጋጋት ግን የፖለቲካ መሪዎቻችን፣ አባሎቻችንና በፖለቲካ አመለካከታቸው ብቻ የታሰሩ ሌሎችም መፈታት አለባቸው ይላሉ። የኦሮሚያ ክልላዊ መንግሥት ቃል አቀባይ አቶ አዲሱ አረጋ በበኩላቸው በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም ይላሉ። የተደረገው ይቅርታም የክልሉ ፕሬዝዳንት በመደበኛነት የሚያደርጉት እንጂ ከምንም ወቅታዊ ሁኔታ ጋር የተገናኘ አይደለም ብለዋል። የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ የተቀመጡ መስፈርቶችን ላሟሉና በፈጸሙት ወንጀል ለተጸጸቱ 10 ሺህ የሕግ ታራሚዎች ይቅርታ አደረጉ። የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በአገሪቱ ያለውን ሁኔታ ለማረጋጋት ግን የፖለቲካ መሪዎቻችን፣ አባሎቻችንና በፖለቲካ አመለካከታቸው ምክንያት የታሰሩ ሌሎችም መፈታት አለባቸው ብለዋል። የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋ በበኩላቸው በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም ብለዋል። የተደረገው ይቅርታም የክልሉ ፕሬዝዳንት በመደበኛነት የሚያደርጉት እንጂ ከምንም ወቅታዊ ሁኔታ ጋር የተገናኘ አለመሆኑን አብራርተዋል። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ለ10ሺ የህግ ታራሚዎች ይቅርታ ማድረጋቸው የተገለጸው በትናንትና እለት ነው። እነዚህ ታራሚዎች ከነገ ጀምሮ እንደሚፈቱና ከወዳጅ ዘመዶቻቸው ጋር እንደሚቀላቀሉ የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ዛሬ ለአሜሪካ ድምፅ አብራርተዋል። የተደረገው ይቅርታም በፕሬዚዳንቱ የሚፈጸም መደበኛ ተግባር መሆኑን የጠቆሙት ፕሬዚዳንቱ ይቅርታ ያደረጉትም በክልሉ ህገ መንግስት የተቀመጠውን ስልጣናቸው መነሻ በማድረግ እንደሆነ አቶ አዲሱ ጠቅሰዋል። በዚህም መሰረት የኦሮሚያ የይቅርታ ቦርድ በየአመቱ በክልሉ በሚገኙ ሰላሳ ስድስት ማረሚያ ቤቶች በመዘዋወር ዝርዝር ማጣራት እንደሚያደርግ፣ ይህንንም ለፕሬዝዳንቱ እንደሚያቀርብ አመልክተዋል። ይቅርታ የሚደረግላቸውን የመለየቱ ስራ ግልጽ የሆነ መስፈርት በማውጣት የተሰራ መሆኑንም ለስብሰባ ከሄዱበት አዳማ በስልክ ያነጋገርኳቸው የቢሮ ኃላፊ አብራርተዋል። ይሄ ይቅርታ እንግዲህ የሚገባቸው ሰዎች አሉ፣ የማይመለከታቸውም ሰዎች አሉ። ይቅርታ የሚመለከታቸው ለምሳሌ የእድሜ ልክ እስራት ተወስኖባቸው የእድሜ ልክ ማረሚያ ቤት እንዲቆዩ ተወስኖ ተወስኖባቸው ከዛ ውስጥ አስራ ሶስት አመትና ከዛ በላይ የማረሚያ ቤት ቆይታ ያጠናቀቁ ከዛ በተረፈ ደግሞ ከስድስት ወር እስከ ሀያ አምስት አመት ጽኑ ስርዓት ተወስኖባቸው ከዛ ውስጥ አንድ ሶስተኛውን ያጠናቀቁ ሰዎችን ነው የሚመለከተው። ከዚህ መካከል እንግዲህ ግልጽ የሆነ መስፈርት ወጥቶ ነው የይቅርታ ቦርዱ አጣርቶ ለርዕሰ መስተዳድሩ አቅርቦ ይቅርታ የተደረገው እንግዲህ እዚህ ውስጥ የተካተቱት ለምሳሌ ህጻናት ይዘው ማረሚያ ቤት ያሉ ሴቶች አሉ። አካል ጉዳተኛ የአካል ጉዳት ያለባቸው የህግ ታራሚዎች አሉ። እድሜያቸው ከስልሳ በላይ የሆኑ የህግ ታራሚዎች አሉ። ከዛ በተረፈ ደግሞ ሊድን በማይችል በተለያዩ ህመሞች የሚሰቃዩ የህግ ታራሚዎች አሉ። እነዚህን ባካተተና የእነዚህን ሁኔታ ባገናዘበ ከምንም ነገር በላይ ደግሞ እነዚህ ታራሚዎች ወደ ማረሚያ የገቡበት በፈጸሙት ወንጀል መጸጸታቸውን ከማረሚያ ቤቱ ቢወጡ ከህብረተሰቡ ጋር ተቀላቅሎ በሚ ከህብረተሰቡ ጋር በሚቀላቀሉበት ጊዜ የልማት ኃይል ሊሆኑ እንደሚችሉ ታምኖባቸው ነው። ይሄ ይቅርታ የተደረገው። ይሄ ይቅርታ እንግዲህ የክልሉ ፕሬዚዳንት በፈለጉት ጊዜ እንደ አስፈላጊነቱ የይቅርታ ቦርዱ አጣርቶ በሚያቀርብላቸው ጊዜ አይተው የሚያደርጉት ይቅርታ ነው። ይሄ ጊዜ አይነት በተለየ ሁኔታ የተመረጠበት አግባብ የለም። ይቅርታ ቦርዱ ይህንን ጉዳይ አጣርቶ አጠናቆ በማቅረቡ ይሄ በመጠናቀቁ ነው ይቅርታ የተደረገው ማለት ነው። አቶ አዲሱ፣ ብዙ ጊዜ ግን ይቅርታ ሲደረግ በተለይ የዘመን መለወጫን በዓል ምክንያት በማድረግ ነው እንግዲህ ታህሳስ መጨረሻ ላይ ነው ያለነው አሁን ና ይሄ ጊዜ የተለመደ ነው ወይ ጊዜው በዘልማድ የሚደረገው ዘመን መለወጫ አካባቢ ነበር ከዚህ በፊት። ይህም የሚሆንበት ምክንያት የአጣሪ የአጣሪ ቦርዱ አጣርቶ ያቀረበበትን ጊዜ መነሻ በማድረግ ነው። ከበዓል ጋር ምንም ግንኙነት የለውም። እንደገና ደግሞ በሕገ መንግስታችንና በይቅርታ አዋጅ በክልላችን የይቅርታ አዋጅን መሰረት በዚህ ጊዜ ይደረጋል፣ በዛ ጊዜ ይደረጋል የሚል ምንም እንትን ስለሌለው ፕሬዚዳንቱ ይሄ ነገር ተጣርቶ በቀረበላቸው ጊዜ በማንኛውም ጊዜ ይቅርታ ማድረግ ስለሚችሉ ነው ማለት ነው። ስለዚህ ከበዓላት ጋር ተያይዞ የሚደረጉ ይቅርታዎች ምንም አይነት የህግ ይዘት የሌላቸው፣ ነገር ግን ደግሞ በዘልማድ ሲደረጉ የነበሩ እንደሆኑ ሊታወቅ ይገባል ማለት ነው። ተቃዋሚዎች ግን ይቅርታው በፖለቲካ አመለካከታቸው ምክንያት የታሰሩ ዜጎችን ማካተት እንዳለበት ተናግረዋል። ለአስር ሺህ ሰዎች የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በሌላ በኩል ግን በክልሉና በአገሪቱ ያለውን የታሳሪዎች ቁጥር ከፍተኛነት እንደሚያሳይ ገልጸዋል። ፖለቲካዊ በሆነ ምክንያት የታሰሩ መኖራቸውንም ተናግረዋል። በተለይ ደግሞ የተቃዋሚ የፖለቲካ መሪዎችና አባላት መፈታት ለአገሪቱ መረጋጋት አስተዋጽኦ ሊያደርግ ይችላል ብለዋል። በአሁኑ ያለውን ሁኔታ ለማረጋጋት የፖለቲካ መሪዎች ከማዕከል እስከ ወረዳ ድረስ ያሉት በተለያየ ስም በዚህ እንትኑም በፊት ማለት ከዚህ ከአስቸኳይ ጊዜ አዋጅ በፊት ጀምሮ ነው ስርቱ አባሎቻችንና የአካባቢ መሪዎቻችን ላይ በስፋት ሲፈጸም የነበረው። ይሄ የዚህ ደግሞ ኮታው ኦሮሚያ ውስጥ ይበልጣል። በአንጻራዊነት ማለት ነው። ያ ማለት ሌላ ጋ ማለት የለም ማለት ሳይሆን በየአካባቢው በፖለቲካ ምክንያት ያሰሯቸው ሰዎች አሉ። እነዚህንም ፍቱ እያል ሁል ጊዜ ቻሌንጅ እያደረግናቸው ነው ያሉትና የዚህ እነሱ ምህረትም ይበሉ ይቅርታም ይበሉ ሌላም ስጡ፣ የፖለቲካ መሪዎቹ መፈታት አለባቸው። በዚህ ሀገር ያለውን ሁኔታ ለማረጋጋት ፖለቲካውን ምህዳር ለመነጋገርም ለመደራደርም እና ይታወቃሉ። ከፍተኛ አመራር አንስቶ እስከ ማዕከለኛ ከዚያም ዝቅተኛ በፖለቲካ ድርጅታዊ መዋቅራችን ያሉትን ዜጎች መፍታት አለባቸው እና ይህም ይቅርታ የሚበሉት ሌላ የዚያው አካል መሆን አለበት። ምክንያት አያጡም ሲያስሩ ምክንያት እንደማያጡት ሁሉ ስፈቱም ምክንያት አያጡም ብዬ ነው እና ማስበው። ይሄ ነው እንግዲህ ዋነኛው ጥሪያችን፣ የፖለቲካ አመራር ሰጪዎቹ በተለያየ ስም ስር ላይ ያሉት በአስቸኳይ መፈታት አለባቸው የምል አቋም ነው። መድረክ ያለው የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ አረጋግን በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም ብለዋል። የሚታሰር የሚታሰር ሰው የለም ነገር ግን በዚህ ይቅርታ የማይመለከታቸው ተብሎ የተዘረዘሩ በህጉም የተቀመጠው አንደኛው የሞት ፍርድ የሞት ውሳኔ የተወሰነባቸው አካላት ናቸው ሌላኛው ደግሞ ከዚህ በፊት ይቅርታ ተደርጎላቸው ነገር ግን ደግሞ ይቅርታ ወስደው ከተለቀቁ በኋላ ሌላ ወንጀል ፈጽመው የተመለሱ አካላት በዚህ ይቅርታ አይካተቱም ከዚህ ውጪ በሙስና ወንጀል ተፈርዶባቸው ማረሚያ ያሉ በጠለፋ በአስገድዶ መድፈርና በመሳሰሉት ጉዳዮች በማረሚያ የቆዩ ሰዎች ናቸው ይቅርታው የማይመለከታቸው። ከዛ ውጭ ግን ከወቅታዊ ሁኔታ ከረብሻ ጋር ተያይዞ ከክልሉ ውስጥ በተፈጠረው እውቀት ጋር ተያይዞ ቁጥጥር ስር የነበሩ ሰዎች ወደ ማረሚያ አይደለም የገቡት፣ ወደ ታድሶ ማዕከላት ነው የገቡት። ጦላይ አላጌ አላጌ እና አዋሽ የታዲሶ ስልጠና ማዕከላት ገብተው ስልጠናቸውን አጠናቅቀው ወጥተዋል። ከዛ በተረፈ ግን በፖለቲካ አመለካከቱ ምክንያት የታሰረ የተፈረደበት ሰው የለም። በዚህ መስፈርት ውስጥ የሚታዩ ቅድም በዘረዘርኩል መስፈርቶች ውስጥ የሚታዩ አካላት የይቅርታው አካል ነው የሚሆኑት። ነገር ግን ደግሞ ሕጉ የሚከለክላቸው ከዚህ በመለስ ያሉት በይቅርታው አይታይም ብሎ ያስቀምጣቸው ደግሞ በይቅርታ ውስጥ አይካተቱም ማለት ነው። የመጨረሻ ጥያቄ አደርገዋለሁ። የተሀድሶ ስልጠና የሚል ጠቅሰዋል። አሁንም በቀጣይነት የተሀድሶ ስልጠና የሚወስዱ ይኖራሉ? አይደለም። እንደተገለጸው ትናንት በኦሮሚያ ክልል ለህግ ታራሚዎች የተደረገው ይቅርታ በዚህ ዓመት ሁለተኛው ነው። በያዝነው የ2009 ዓ ም መጀመሪያ ከ5000 በላይ ለሆኑ ታራሚዎች ይቅርታ መደረጉን የቢሮ ኃላፊው አስታውሰዋል። ባለፈው የ2008 ዓ ም ደግሞ ይቅርታ የተደረገው ለ4493 ታራሚዎች መሆኑን አመልክተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው አመሰግናለሁ። የመጽሔቱ ትንታኔ ይቀጥላል። በኢትዮጵያ በመንግሥትና በፓርቲ የተለያዩ ደረጃዎች ግምገማዎች እየተካሄዱና እርምጃዎች እየተወሰዱ መሆናቸው እየተገለጸ ነው። በአማራ ብሔራዊ ክልል መንግሥት ውስጥ እስከ አሁን በተካሄዱ ግምገማዎች ወደ አምስት መቶ የሚጠጉ ባለሥልጣናት በተለያየ ደረጃ ተጠያቂ እንደሚሆኑ የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ለቪኦኤ ገልጸዋል። ሰሎሞን አባተ ነው ያነጋገራቸው። አቶ ንጉሱ ጥላሁን በቅድሚያ አመሰግናለሁኝ ለጊዜውና ለዚህ ለፈጣን ምላሽ ጥያቄ በአሁኑ ጊዜ በብዙ የኢትዮጵያ አካባቢዎች በተለይ ደግሞ በአማራው ክልል ውስጥ በመንግስት ባለስልጣናት መካከል ቁጥጥር እየተካሄደ መሆኑን እስራቶች እየተካሄዱ መሆኑን የሚጠቁሙ ዘገባዎች ነበሩ እና ምንድን ነው ለመሆኑ እየተካሄደ ያለው? በመካሄድ ላይ ያለው ያው ቀደም ብሎ የተጀመረው በነሐሴ አጋማሽ የተጀመረው በክልል ደረጃ እስከ ታች ድረስ የዘለቀ የተሀድሶ መድረክ ነው። በዚህ የተሀድሶ መድረክና ግምገማ ከላይ እስከታች አመራሩ በግምገማ ውስጥ እንዲያልፍ እና ይሄ ደግሞ ህብረተሰቡንም መላ አመራሩንም ያሳተፈ እንዲሆን በተቀመጠው አቅጣጫ መሰረት ይሄ ነው ሲካሄድ የነበረው። በዚህ መነሻ ከክልል ጀምሮ አመራር በተገመገመበት ልክ በጥንካሬም፣ በጥረትም በተለየበት ሁኔታ የማሸጋሸግ ተጠያቂነት የሚያሰፍን ስርዓት መዘርጋትና ተጠያቂ የሆኑ የሚሆኑ አመራሮች ሲገኙ ተጠያቂ የማድረግ ከኃላፊነት መነሳት ያለባቸው አመራሮች ከሆኑ ደግሞ ከኃላፊነት እንዲነሱ ማድረግ እነዚህ በመጀመሪያ የአመራሩን ብቃት እና ችሎታ ተገቢነትም ጭምር ከግምት ውስጥ ያስገባ ትምህርት መስጠት በዚህም የህብረተሰቡን ጥያቄ ምላሽ መስጠት የሚችል አመራር ቁመና ማረጋገጥ በሚል በተያዘው እቅድ መሰረት እስከ ታች እስከ ቀበሌና ወረዳ ድረስ እነዚህ ግምገማዎች ተካሂደዋል። በግምገማዎቹም የተገኙ ጥፋቶች ሲኖሩ የተጠያቂነት ስርዓት የማስል እንቅስቃሴ ተጀምሯል። ለመሆኑ ይሄ የተጠያቂነት ስርዓት ያለ ነው። የተጠያቂነት ስርዓት ያሉኝ ነገር ምን ምንን ያካትታል? ይሄ ተጠያቂነት እንግዲህ ምንድነው? አንድ አመራር በጎኑ ካሉ አመራሮች፣ በድርጅት አባላት፣ በህብረተሰቡ የሚነሱበት ቅሬታዎች እና ጥቆማዎች ካሉ በብቃትም በአቅምም በችሎታም በተለያዩ ምክንያቶች በራሱ በአመራሩ ጥያቄም ከጤናም ከተለያዩ መነሻዎች አመራር ማሸጋሸግ አስፈላጊ ሆነ፣ አንዳንዱም በራሱ ጥያቄ ይህ ስምሪት የሚሰጥበት ነው። ከዛ ውጭ ግን በተለይም ከሙስና እና ኪራይ ሰብሳቢነት ጋር የተያያዘ አላግባብ ለመበልጸግ እና ለመክበር ጥረት በማድረግ ሕብረተሰብ ላይ በደል ማድረስ የተመለከቱ ጥቆማዎች ሲመጡ ጥቆማዎቹ በመጣራት ላይ ናቸው። እስካሁን ባለው ሁኔታ በእኛ ክልል ወደ ሁለት መቶ አርባ ዘጠኝ አመራሮች ማስጠንቀቂያ የሚሰጣቸው እና ከኃላፊነት የሚነሱ ከወረዳ እስከ ክልል ድረስ በሌላ መልኩ ደግሞ ሁለት መቶ አርባ ያህል አመራሮች ተጠያቂ የሚሆኑበት አጣራይ ኮሚቴም ተዋቅሮ ጉዳያቸው የሚጣራ በህግ የሚያዝ ሆኖ ተለይቷል። ሌላው አመራር አንዳንዱ ከተነሳበት ቦታ በተፈላጊነት ወደ ሌላ ቦታ የሚዘዋወርበት አንዳንዱ ደግሞ በተለያዩ ምክንያቶች በራሱን ጥያቄ ጭምር ከኃላፊነት የሚነሳበት አንዳንዱ ከአመራር ብቃት ማነስ ወደ ባለሙያነትና ወደ ሌሎች ስምሪቶች የሚሰጥበት ሂደት ነው ያለው እና እስካሁን በዚህ ሁኔታ ላይ ነው ያለው። በአጠቃላይ በክልላችን ለመሆኑ በቁጥጥር ስር ያዋለ ሰው አለ? እንግዲህ ይሄ በየወረዳው በየክልሉ የከፋ ችግር ውስጥ የገባ አመራር ያው በቁጥጥር ስር መዋሉ አይቀርም። እስካሁን ባለው ሂደት በአጠቃላይ በመጣራት በአጣሪ ኮሚቴ ተዋቅሮ ጉዳያቸውን እያጣራ ያለ በማጣራት ብቻ ሳይሆን ደግሞ የሕግ ተጠያቂነት የሚኖርባቸው ተብሎ የተለዩ ሁለት መቶ አርባ ያህል አመራሮች ናቸው ከላይ እስከ ታች ማለት ነው። ስለዚህ ይሄ አሁን የማጣራቱ ሂደት በአግባቡ ከተሄደ እና ከተጠናቀቀ በኋላ ፍትሐዊ የሆነው የማጣራቱ ሂደት ግለሰቡን ነጻ የሚያደርገው ሆኖ ከተገኘ ነጻ የሚሆንበት ነገር ግን ደግሞ ተጠያቂ የሚሆንበት ከሆነ ፖለቲካዊ ውሳኔም አስተዳደራዊ ውሳኔም ሕጋዊ ውሳኔና እርምጃም የሚያርፍበት ነው የሚሆነው። አሁን ጉዳዮቹ ተለይተው እየተጣሩ ተነቅሰው እየታዩ ናቸው ያሉት። እነዚህ እንደተጠናቀቁ ደግሞ ለሚዲያም ለህብረተሰቡም ግልጽ ይደረጋል ማለት ነው በዝርዝር። ስለዚህ አሁን ያለው ሁኔታ ግን እዚህ ደረጃ ላይ ነው ያለ ነው። ስለዚህ በአሁኑ ጊዜ ሁለት መቶ አርባ የመንግስትና የፓርቲ ባለስልጣናት እስር ቤት ውስጥ ነው የሚገኙት ነው የሚሉኝ አይደለም። እስር ቤት ውስጥ አይደሉም ያሉት። እና ጉዳያቸው የሚጣራ ጥቆማ የተሰማባቸው፣ ቅሬታ የቀረበባቸው በተለይም ከሙስና እና ከኪራይ ሰብሳቢነት ጋር በተመለከተ ጉዳያቸው እንዲጣራ የተወሰነ ናቸው እነዚህ ጉዳያቸው ተጣርቶ ገና ነጻ የሚሆኑ በጉዳዩ የማይጠየቁ ግን ደግሞ በስህተት የሚሆን የተሳሳተ መረጃ የሚሆን ሊኖሩ ይችላሉ። ወንጀል የፈጸሙ ጥፋት የፈጸሙ ሊኖሩ ይችላሉ። አሁን የማጣራት ሂደት ላይ ነው ያለ ነው እንጂ ይሄ አመራር በሙሉ ወደ እስር ቤት የገባበት ሁኔታ አይደለም ያለው። የታሰሩ ግን አሉ ወይስ የሉም? በዚህ ሁኔታ አሁን ባለበት ሁኔታ የታሰሩ የሉም። በዚህ በግምገማው ወደ እስር ቤት የገቡ የሉም። እስካሁን በደረሰን መረጃ ማለት ነው። በየወረዳው በየዞኑ በተለያየ ሁኔታ ላይ ነው ያለው ሁኔታውን በተያዘ ሁኔታ ግን ጉዳዮች እየተጣሩ ነው ማለት ነው። ለመሆኑ አቶ ንጉሱ ይሄ የማጣራት የሚባለው ነገር ምን ያህል ግልጽ ይሆናል? ምን ያህል ፍትሐዊ ይሆናል? በመጀመሪያ የፖለቲካ ጨዋታስ እዚህ ውስጥ ሊኖር አይችልም ወይ? የመሸሻ አይነት አንዳንድ ነገሮችን ለመሸፈኛ ጉዳይስ ሊውል አይችልም ወይ? እንዲህ አይነቱ ስራ ምን የሚሸፈን ነገር አለ? ለምሳሌ የሚሸፈን ምንም ነገር እኮ የለም። ምን ያህል ግልጽ ይሆናል? እሺ፣ እሱን ያስረዱኝ። ግልጽነትን በተመለከተ በመጀመሪያ ደረጃ አሁን እየተደረገ ያለው አመራሩን በተመለከተ በመድረክ የላኛውን አመራር የታችኛው አመራር እንዲገመግመው ከጎን ያለው አመራር እንዲያየው እንዲገመግመው ከዛ ባሻገር ደግሞ ከታች ያለው አመራር እንዲያየው እንዲገመግመው ሕብረተሰቡ አስተያየት እንዲሰጥበት እንዲተች ተደርጓል። አንድ ሁለተኛ፣ አሁንም ቢሆን ጉዳዮች አሉኝ የሚል ማንኛውም ሰው በማንሳት በሚፈልጋቸው ጉዳዮች ላይ ጥቆማ እንዲሰጥም ጥቆማ የመስጫ ስርዓቶች ተዘርግተዋል። ስለዚህ አንደኛ በመድረስ የተነሳ ሁለተኛ በጥቆማ ደረጃም ጥቆማ የሚሰጥበት ሆኖ አጣሪ ኮሚቴው በመድረስ የተነሱ ግምገማዎችን፣ ኪሶችን እና ጥቆማዎችን እና በሚስጥር የተሰጡ ጥቆማዎችን አጣምሮ ግለሰቡን እና መረጃዎችን ማዕከል አድርጎ መረጃዎችን አይቶ አጣሪ ኮሚቴው አስተያየት ይሰጣል። የሚመለከተው አካል በየደረጃው ስላለ ይሄ ውሳኔ ያሳልፋል። በዚህም መሰረት እጅግ ግልጽ የሆነ ግልጽ ብቻ አይደለም፣ አሳታፊ የሆነ አመራሩን በሞን ላይ ያሳተፈ ለህብረተሰቡ ለተሳትፎ የጋበዘ እናም ግልጽ የሆነ ሂደት ለመሄድ የተጀመረ ስለሆነ ሌላ የተደበቀ ጨዋታ ሊኖር አይችልም። ከህብረተሰቡም ከህዝብ የሚደበቅ ነገር የለም። ህዝብም ደግሞ ቢደበቅ ህዝቡ መቼም ቢሆን የሚናገረው ነገር አለና ከህዝብ የሚደበቅ ነገር የለም። በመሰረቱም ጫወታ ውስጥ የሚያስገባ ነገር የለም። ለመጫወት አይደለም አመራር ተሰብስቦ ግምገማ እያደረገ እርስ በእርሱ እየታገለ እነዚህን ችግሮች እየለየ የሄደው እና አሁንም የአመራር ትምሪት እየሰጠ ያለው ለጫዋታ ሳይሆን ሀገርና ክልልን ከጥፋት ለማዳን የተጀመረ መልካም ነገርን ለማስቀጠል እና ችግሮችን ነቅሶ ለመፍታት የሚደረግ እንቅስቃሴ ነው እና ከጫዋታ ጋር ሊታይ አይገባውም ማለቴ ነው። በነገራችን ላይ ከፓርቲው ሊቀመንበርና ና የሀገሪቱም ጠቅላይ ሚኒስትር አንስቶ በየደረጃው ያሉ ባለስልጣናት ሲናገሩ የቆዩበት አሁንም እየተናገሩ ያሉት እርሶ ራሱ የገለጹት ሁኔታ አለ። በመንግስቱ ውስጥ በተለያዩ እርከኖች እንደዚሁም በፓርቲው ውስጥ በብልሽት በንቅዘት፣ በሙ ና ምክንያት የተፈጠሩ ችግሮች፣ ስህተቶች፣ ጥፋቶች እንደነበሩ ሲገለጽ ቆይቷል። አሁንም እየተገለጸ ነው ያለው። ይህንን ብሶታቸውን በማሰማታቸው ምክንያት የታሰሩ ዜጎች አሉ። የተቃዋሚ የፖለቲካ ድርጅቶች ፓርቲዎች መሪዎች በእንቅስቃሴ ውስጥ ባይሳተፉ እንኳን ተይዘው እየተንገላቱ እየተጉላሉ አሉ አሁንም በእስር ላይ አሉ እያሉ ብዙዎች ይናገራሉ። ዜጎችም ግለሰቦችም የፖለቲካ ፓርቲዎች መሪዎችም ይናገራሉ እና በዚህ ሁኔታ ውስጥ የእነዚህ ሰዎች እጣ ፈንታ ምንድን ነው የሚሆነው? በእኛ ክልል ሁኔታ ልገልጽልህ እንደምችለው በአማራ ክልል ያለውን አጠቃላይ ሁኔታ እና እግረ መንገዱንም በሀገር ተመሳሳይ ስዕል ስለሚኖረው ይሄንን ነው ልገልጽልህ እንደምችለው። በመጀመሪያ ደረጃ ኢህአዴግም በአዴንም የአማራ ክልል መንግስትም የለየው ሀገራችንን ወደ ልማትና ወደ ለውጥ በምንወስድበት ሂደት ውስጥ ኪራይ ሰብሳቢነትና አላግባብ ለመበልጸግ የሚደረግ ጥረት ፈተና ነው ይታወቃል። ይሄንን የመታገል ሂደት ሁልጊዜ ሀገርን ለማዳን አለማዳን ጉዳይ ነው። የአሁን ጊዜ ብቻ ሳይሆን በባህሪው ልማትን የማረጋገጥ መንገድ አንድ ሆኖ ልማትን የማደናቀፍ እና ከልማታዊነት ውጭ በሆነ ሁኔታ ለመበልጸግ የሚደረግ ጥረት ይሄ ደግሞ የመንግስት ኃላፊነት ላይ የተቀመጠ ወገን ባለው ምቹ ሁኔታ ንጹህ እስካልሆነ ድረስ የመንግስትን ስልጣን ለግል መጠቀሚያ ማድረግ አንድ ችግር ተደርጎ ተገምግሟል። ለመንግስት ስልጣን ያለ አተያይ የተዛባ በሆነበት ሁኔታ ብልሽት ሊኖር እንደሚችል ከዚህ ብልሽት ደግሞ መጽያውና መውጫው መንገድ ጠንካራ ውስጠ ድርጅት ትግል ማድረግ ነው። ይሄ ውስጠ ድርጅት ትግል ደግሞ ህዝቡንና መላ አባሉንና አመራሩን ማሳተፍ ነው። በዚህም ላለፉት ሶስት አራት ወራት በስፋት የተሄደበት መንገድ ይሄ ነው። ይሄንን ችግር ከለየም በኋላ ከዚህ ችግር ለመውጣት ነው ይሄን ስራ እየሰራ ያለ ነው። ይሄንን ስራ በምንሰራበት ጊዜ ግን የግለሰቦች የሌላ የተቃዋሚ ፓርቲ አባላት አመራሮች ይሄንን ችግር በማንሳታቸው እና በመሞገታቸው ለእስር ተዳርገዋል የሚለው በእኛ ክልል ሁኔታ ይሁን በአጠቃላይ በማንኛውም ሁኔታ ሰው በፖለቲካ አቋሙ አይታሰርም፣ አይጠየቅም። በፖለቲካ አቋሙ በዚህ ሀገር ላይ በእኛ ክልል ሁኔታም እነዚህ የሚነሱ ጉዳዮች ካሉ በፖለቲካ አቋሙ ሳይሆን ግለሰቡ ባለው በጥፋት ተሰማርቶ ከሆነ የሚያስጠረጥረው ጉዳይ ከሆነ ማንም ሰው ከህግ በላይ አይደለም እና በህግ ጥላ ስር ሆኖ ይጠየቃል። ይሄ የፖለቲካ አባልነት ወይም ደግሞ አመራርነት ግን ደግሞ ጥፋት ካጠፋ ከተጠያቂነት ነፃ ነው ኢሚውንድ ነው የሚባል ነገር የለም። ስለሆነም መንግስት ራሱ እኛ ራሳችን ኪራይ ሰብሳቢነት አጥፊ ነው፣ ሙስና አጥፊ ነው እያል የራሳችንን የእኛን ችግር ለይተን እየታገል፣ በአመራር ውስጥ በእኛ ውስጥ ያለውን ኪራይ ሰብሳቢ እየታገል፣ ህዝቡ የሚጠቁመውን ህዝቡ ምንም የፖለቲካ አቋም ይኖረው፣ የትኛውንም ፓርቲ ይምራ፣ የትኛውን ፓርቲ አባል ይሁን፣ ተጠያቂ ሊሆን የሚችልበት ማንም እሱን ተጠያቂ ሊያደርግ የሚችልበት እድልም የለውም ሁኔታም የለው። ምናልባትም ሌሎች ጥፋቶች ውስጥ ተገኝቶ በሌሎቹ ጥፋቶች የተጠየቀ የፖለቲካ አመራር ይሁን መሪ የፖለቲካ አመራርነቱን ወይም መሪነቱን እንደ ተገን ማድረግ የሚፈልግ መጠጊያ የሚፈልግ ከሆነ ይሄ ትክክል አይደለም ማለት ነው። እኛ እስከምናውቀው ድረስ ህጉም እስከሚፈቅደው ድረስ፣ በአሰራሩም እስካለው ድረስ ግን የኪራይ ሰብሳቢነትን በመታገሉ እንዲያውም መንግስት እና ህዝብ እየታገለና እየተጸየፈ ያለውን ኪራይ ሰብሳቢነት በመታገሉና አጋር በመሆኑ ሊጠየቅ ሳይሆን ሊሞገስና ሊወደስ ነው የሚገባው። ነገር ግን ደግሞ የፓርቲ አባልነትን ወይም አመራርነትን ጥፋት እያጠፉ ለሌላ ከለላ መጠቀም አይቻልም ማለት ነው። ይሄ ትክክል አይደለም ማለት ነው። አቶ ንጉሱ ጥላሁን ለሰጡኝ ማብራሪያ በጣም አመሰግናለሁኝ አመሰግናለሁን። የመጽሔቱን ትንታኔ ነው የምትከታተሉት አድማጮቻችን። ወደ ቀጣዩ ርዕስ እናልፋለን። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ በፌስቡክ አድራሻው ያወጣቸው ጽሁፎች በሽብር ወንጀል የሚያስጠይቁት እንዳልሆኑ ቃሉን ለፍርድ ቤት ሰጥቷል። የባለሙያ ምስክሮችም አቶ ዮናታን የሀገሪቱን ህገ መንግስት የጣሰ ድርጊት እንዳልፈጸመ ለፍርድ ቤቱ አስረድተዋል። የጻፋቸው ጽሁፎችም በህግ የተጣሉ ገደቦችን እየተላለፉ አይደሉም ሲሉ ሙያዊ ምስክርነታቸውን ሰጥተዋል። ፍርድ ቤት ተለዋጭ ቀጠሮ ይዟል። መለስካቸው አምሃ የፍርድ ቤቱን ሂደት ተከታትሎ ቀጣዩን ዘግቧል። የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ የመከላከያ ምስክሮችን ማሰማት ጀምረዋል። ምስክሮች ለፍርድ ቤቱ የምስክርነታቸውን ቃል ከመስጠታቸው በፊት የተከላካይ ጠበቃ አቶ ሽብሩ በለጠ ደንበኛቸው የተከሳሽነት ቃሉን ለፍርድ ቤቱ እንዲያስመዘግብ ጠይቀዋል። ፍርድ ቤቱም ጥያቄውን መሠረት አድርጎ የአቶ ዮናታን የተከሳሽነት ቃል ተቀብሏል። አቶ ዮናታን ለፍርድ ቤቱ በሰጠው የተከሳሽነት ቃል እንደገለጸው በፌስቡክ አድራሻው የወጣቸው ጽሁፎች የተላኩት ለሚያውቃቸውና በተመለከተው አድራሻው እንዲጽፉለት ወዶ ለፈቀደላቸው ጓደኞቹና ወዳጆቹ ብቻ ነው። ጽሁፎቹ ከዚህ ውጭ በሌላ ድረ ገጾች የወጡና ለሕዝብ የተሰራጩ አይደሉም ብሏል። አክሎም በዚህ አድራሻ የተነበቡ ጽሁፎቹም ቢሆን በወንጀል የሚያስጠይቁ አይደሉም ብሏል። በጽሁፎቹ ካስተላለፋቸው መልእክቶች መካከልም በግንጭ ምዕራብ ሸዋ ማለት ነው የተካሄደውን የተቃውሞ ሰልፍ አስመልክቶ እንደነበረ ያስታወሰው አቶ ዮናታን በዚህ ሰልፍ የተነሳውን ጥያቄና የመንግስትን ምላሽ እንደነበረ ዘርዝሯል። መንግስት ያሰጣቸውን መረጃዎችም በዚህ ጽሑፉ እንዳስታወቀ ተናግሯል። ይህን ሲያደርግ የህይወት መጥፋትን የንብረት መውደምን ለመቀነስ የበኩሉን አስተዋጽኦ ለማድረግ እንደሞከረም፣ ህዝቡ ራሱን በሰላማዊ መንገድ እንዴት መከላከል እንደሚችልም አስተያየት ሰጥቻለሁ ብሏል። ንብረት እንዲወድም፣ ህይወት እንዲጠፋ አላበረታታሁም። ሀሳቢን በነጻነት ከጓደኞችና ከወዳጆች ጋር ተወያይቻለሁ፣ ተካፍያለሁ። ይህ ጥፋት ከሆነ ፍርዱን ከታሪክና ከእግዚአብሔር አገኘዋለሁ ሲል ደምድመዋል። ከዚህ ቀጥሎ የተከላካይ ጠበቃ ከሚያቀርቧቸው ምስክሮች መካከል ሦስቱ የሙያ ምስክሮች መሆናቸውን ገልጸው የሚያስመሰክሩባቸውን ጭብጦች ካስመዘገቡ በኋላ አቃቢ ሕግ የሙያ ምስክሮች ሊመሰክሩ አይገባም፤ ሕግን የመተርጎም የፍርድ ቤት ብቻ መብትና ስልጣን ነው ሲል ተቃውሟል። የተወካይ ጠበቃ በበኩላቸው ሙያዊ ምስክርነት የሚሰጡት ባለሙያዎች ተከሳሽ ያደረገው ድርጊት ከሕግ ፍልስፍናና ከሌላ ሙያ አኳያ የአገሪቱን የሕግ ድንጋጌዎች ያልጣሰ መሆኑን ነው የሚያስረዱት። ፍርድ ቤትም ተከሳሽ እንዲከላከል ነው ትዕዛዝ የሰጠው ብለዋል። ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ የሚሰጠውን ምስክርነት እንደሚመረምረው ገልጾ ምስክሮቹ እንዲሰሙ ትዕዛዝ ሰጥቷል። የሙያ ምስክርነት ከሰጡት መካከል ዶክተር ያዕቆብ ኃይለ ማርያም ባሰሙት ምስክርነት የሽብር ወንጀል በአሁኑ ጊዜ ዓለም አቀፍ ትርጉም የተሰጠውና በክብደቱም እንደ ዘር ማጥፋት ወንጀል በሰው ልጅ ላይ እንደሚፈጸም ከባድ ወንጀል እና እንደ ጦር ወንጀል መሆኑን ገልጸው አቶ ዮናታን ሀሳቡን በፌስቡክ አድራሻው ላይ ከተወሰኑ ጓደኞቹና ወዳጆቹ ጋር በመለዋወጡ በአሸባሪነት መከሰሱ የሽብር ወንጀልን በእጅጉ ያሳንሰዋል ብለዋል። አቶ ዮናታን በፌስቡክ አድራሻው የገለጻቸው ሀሳቦችም በየትኞቹም የሕግ ገደብ በተጣለባቸው የሀሳብ አገላለጾች ክፍል የሚወድቁ አይደሉም ሲሉ ሙያዊ ምስክርነታቸውን ሰጥተዋል። ቀጥለውም ምስክርነታቸውን የሰጡት ዶክተር ዳኛቸው አሰፋ በበኩላቸው ንግግር በይዘቱ አይፈተሽም። ማንም ዜጋ ሀሳቡን በነጻነት የመግለጽ መብት አለው። በሚያቀርበው ሀሳብ መነሻነት ግን አንድ ዜጋ አሸባሪ ነው ብሎ መመደብ ተገቢነት የለውም ብለዋል። በዛሬው ዕለት አቶ በፈቃዱ ኃይሉ ተጨማሪ የባለሙያ ምስክርነት ቃላቸውን የሰጡ ሲሆን አቶ ሙላቱ ገመቹ፣ አቶ በቀለ ገርባ ለአቶ ዮናታን ተስፋ የመከላከያ ምስክሮች በመሆን ቃላቸውን ሰጥተዋል። ፍርድ ቤቱ ዶክተር መረራ ጉዲናን ጨምሮ ሌሎች የመከላከያ ምስክሮችን ለመስማት ለጥር 18 ቀን 2009 ዓ ም ተለዋጅ ቀጠሮ ይዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሰዓቱ በኢትዮጵያና አካባቢዋ ከምሽቱ ሶስት ሰዓት ከ37 ደቂቃ ነው። የቀሩትን 23 ደቂቃዎች እስከ አራት ሰዓት ማለት ነው፣ አብረን እንቆያለን። እዚች ጋር ትንሽ የሙዚቃ እረፍት ያስፈልጋል። ረዥም ዜና፣ ረዥም አተታ ሰርተናል እና ና ደሳለኝን ሆብዬ እንዲል እናደርገዋለን I'm a

ኦብዬ መጣለሁ በደሳለኝ መልኩ ሙዚቃው በመሰረቱ የአንጋፋው ከዚህ ዓለም በሞት ተለይቷል የጌታ መሳይ አበበ ነው። ደሳለኝም ለጌታ መሳይ መታሰቢያ ይሁንልኝ ብሏል። ድንቅ ነው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ነው ፕሮግራሙ የሚተላለፈው። ተከታተሉን። የሁለተኛው አጋማሽ ሊጀመር ነው። ቀዳሚውም ባህልና ማህበረሰብ ከጥቂት ወራት በፊት በኒውዮርክ ከተማ በተካሄደው ዓለም አቀፍ የስዕል ኤግዚቢሽን ከተሳተፉ ሁለት ወጣት ሰዓሊያን አማኑኤል ተገኔና ዳዊት አበበ ጋር የተካሄደ ቃለ ምልልስ ነው በድጋሚ የሚቀርበው። ሰዓሊያኑ በምሽቱ ባህልና ማኅበረሰብ ወጋቸው ስለ ኤግዚቢሽኑ፣ ስለ ጥበብ አድናቂዎችና የአድናቂዎች መበራከት ብሎም ስለ ጥበቡ ይወያያሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። ወደ ቅንብሩ እንለፍ። ዳዊት ከአውደ ትዕይንቱ ባሻገር በተለይ ደግሞ በአገር ውስጥ ስራዎቻችሁን ስለ ስነ ጥበብ አድናቂዎች የምታቀርቡ መሆኑን መገመት እችላለሁ። ስራዎቻችሁን በቦታው ተገኝቼ ባላይም፣ ዛሬ በአገር ውስጥ ያለው የስነ ጥበብ ስራዎችን የማድነቅ ሰዎች ቦታና ጊዜ ሰጥተው የመከታተል ሁኔታ ምን ይመስላል? ሰዎች ምን ያህል ይማረካሉ ለጥበብ ስራዎቻችሁ? እናንተንስ የቱን ያህል ያበረታታችኋል አሁን ያለው ሁኔታ? ልክ ነህ እንግዲህ። እስካሁን እስከ አርት ስኩል ተመረቄ በወጣሁባቸው ጊዜያቶች ጀምሮ ከዛሬ አስራ ሶስት ዓመት ገደማ ያኔ በጣም አስቸጋሪ ነበር። አየህ ከአርት ስኩል ወጥተ አርቲስትነት በኢትዮጵያ ብቻ ሳይሆን ባደጉትም ሀገሮች አርቲስት መሆን ከባድ ነው፣ ቻሌንጅ ነው፣ በጣም ፈታኝ የሙያ ዘርፍ ነው። በታዳጊ ሀገርና እኛም ሀገር ደግሞ ሲሆን እጅግ በጣም አስቸጋሪ ሁኔታዎች አሉት። እንግዲህ አንድ ለእናቱ የሚባለው አርት ስኩል ወይም አዲስ አበባ ፋይን አርት ስኩል ከዛ ሀያ ተማሪዎች ይመረቃሉ። ስራ ነው የምትፈልገው። በጊዜው ፉል ታይም ስቱዲ አርቲስት መሆን እጅግ በጣም ፈታኝና ከባድ ነገር ነው። ከኪሳ አውጥተህም ቤት ኪራይ መክፈል አለብህ። ስለዚህ እነዚህ እነዚህን ሁሉ ማድረግ ስለማይቻል በጊዜው እኛ በግሩፕ ሆነን ስቱዲዮ ስታብሊሽ አድርገን አበሻ አርት ስቱዲዮ የሚባለው መጀመሪያ በ አስራ ሶስት አርቲስቶች ከዛ አምስት አርቲስቶች ቀርተው በአምስት አርቲስቶች የቀጠለ ስቱዲዮ ነው። እንደዛ በግሩፕ ሆነ ሳችን ፕሮሞት ማድረግ የጀመርንባቸው ጊዜያቶች አሉ። እንግዲህ ፈታኝነቱን ነው እንግዲህ ከዛሬ አስራ ሶስት አመት በፊት እንዲሁም አድናቂም አርት ኮሌክተርም ጋለሪዎችም በጣም ውስን ነበሩ በጊዜው። አሁንም ውስን ናቸው በእርግጥ። ሂደት አየ እንግዲህ አስራ ሶስት አመት እስ ቆይ በየአመቱ የየራሱ የቻለ ለውጦች አሉት። አበሻ ክላይንቶች አሉን። አበሻ ኮሌክተሮች አሉን። እሾዎች የምናደርግባቸው ኢንስቲትዩቶች እንደ አሊያንስ ቴ ፍራንስ፣ ጣሊያን ካልቸር፣ ጀርመን ኢንስቲትዩት እንዲሁም ሌላ ጋለሪ አስኒ ጋለሪ የተባሉት እነዚህ ናቸው። እንግዲህ አሁን ማሳያ ቦታዎቻችን የነበሩት ተጨማሪ መሳይ እና ራኬብ አብሮ የከፈቱት አዲስ ፋይን አርት ጋለሪ አለ። ሚፍታ የሚባል አንድ ወጣት ኪዩረተር እሱም የጀመረው ጋለሪዎች አሉ። በእነዚህ አስራ ሶስት አመቶች እንግዲህ እነዚህ አይነት ጋለሪዎች ተከፍተዋል። ከዚህም በላይ እንፈልጋለን። አሁን ከአርት ስኩል በአመት ሰላሳ ተማሪ ያስመርቃል ይመስለኛል ለሰላሳ ተማሪ እስካሁን ድረስ ለተመረቀውም ተማሪ የሚሆን ቦታ በቂ አይደለም። በወጣት አርቲስቶች እጅግ በጣም ታለንት ሊሆኑ አርቲስቶች አሉን አገር ውስጥ ግን እነዚህን ሰዎች በአግባቡ ለዓለም አቀፍ እይታ እንዲበቁ የሚያደርግ ጋለሪም ሆነ ኩሬተር በቂ አይደለም። ያሉን በጣም በጣት የሚቆጠሩ ናቸው። እነሱም ዟቸውን ይዘው ነው እየሞከሩ ያሉት። ስለዚህ ተከታይ የሆኑት አዳዲስ ጄኔሬሽኖች ብዙ ነገር ይጠብቃሉ። ብዙ ነገሮች፣ ብዙ ስፔስ፣ ብዙ ጋለሪ ይጠበቃል። ባለው ሁኔታ ግን እድገት የለም ማለት አይደለም። ለውጦች በየአመቱ አሉ። ዘገምተኛ ናቸው። ስለዚህ እነዚህን ካልተንከባከብን፣ ለነሱ ተገቢው ቦታ ካልሰጠን እንደ ሀገር ምንድን ነው የምናስተላልፈው ለሚመጣው ጄኔሬሽን አጠያያቂ ይሆናል። ስለዚህ ያለው ዘገምተኛ እድገት ስለሆነ ትኩረት ይፈልጋል። ከዚህ ማደግ ይችላል የሚለው የሚያግባባ ይመስለኛል። ለእኚህንም ወጣት የስነ ጥበብ ባለሙያዎች እድል የሚሰጣቸው መስመር መጀመር አለበት፣ መግፋት አለበት ነው እያልከን ያለኸው። አማኑኤል ወደ አንተም ልምጣ። ለተመሳሳይ ጥያቄ ቀደም ብለህ እንደ ጠቀውም ክልን ሳሎን ኢትዮጵያ ለተባለው በዚህ በዩናይት ስቴትስ ለሚታተም የኢትዮጵያውያን ጋዜጣ በካርቱኒስትነት ሰርተሃል። ወደ እስራኤልም ተጉዘህ እንደ ቆየህ ነግረኛል። ዳዊት እንደ ተመለከተው በስቱዲዮ የሥነ ጥበብ ባለሙያነት መኖር ይቻላል ወይ ዛሬ ፈታኝነቱ የትኛውም አለም ነው ብሏል ዳዊት። የሚያግባባ ይመስለኛል። ነገር ግን ከአንድ ቦታ ሌላ ቦታ የተሻለ እድሎች ይኖሩና ጥሩ የመስራትም ጠንክሮ የመውጣትም እድል ይፈጠራልና እንደ ባለሙያ መኖር ይቻላል። በጥበብ ስራዎቻችሁ እኔ አሁ ነው ምሎ ማለት ካመንክበት ይሆናል። ምክንያቱም ሁሉንም ነገር አትፈልግም። ሁሉንም ነገር ደግሞ ብትፈልግ ሁሉንም ነገር አታገኝም፣ ግን እንደ ሙያ የምትፈልገውን ነገር ታገኛለህ ይከብዳል በጣም ይከብዳል ወደ ሌላኛውም ኑሮ ብትሄድ ይከብዳል ግን ያው ልታገኝ ትችላለህ የተወሰነ ነገር ግን ይሄኛውን አምነህበት ከአንተ ጋር ይዘኸው ከተጓዝክ ትልቅ ነገር ይፈጠራል ጊዜውን ጠብቆ ሙሉ የሆነ ደስተኛ የሚያደርግ ነገር ይፈጠራል በዛ አምናለሁ የተናገራቸው ነገሮች እንዳለ ትክክል ናቸው ምክንያቱም ይሄ ግልጽ ነው እኔም ሳልሆን ሌላም ሰው ቢመጣ ያለው ችግር እነዚህ ነገሮች ናቸው በጣም ብዙ አሪፍ አሪፍ ልጆች አሉ በቃ አቅማቸው በደንብ እንደውም ከአቅም በላይ የሆነ በጣም ጥሩ ልጆች እና ግን እነሱ እንዳለው ያው በቃ መስመር ያስፈልጋል። እንደገና ጋለሪዎች በህብረት የሚሰሩበት አጋጣሚ አሁን እኔ የተማርኩት ነገር አለ እናንተ ጋር በወር አንድ ቀን ሁሉም ጋለሪ የራሱ የሆነ ሸው አለው። ወይም ደግሞ ሸው እንኳን ባይኖረው የሆነ ሌላ ማለት የራሱ ነገር የሚያሳየው ነገር ይኖራል እና እሱን መጀመር የሚቻለው አርቲስቱና ጋለሪዎቹ አንድ ላይ በመሆን በወር አንድ ጊዜ ቀን ቢኖረው ህዝቡን ማሳመን ይቻላል፣ ማሳወቅ ይቻላል። ህዝቡ ጋም ያለ እውቀት ነው ማለት ሳሊው ሲባል በቃ እብዶች ተብሎ ነው የሚታሰበው። እሱ ራሱ አመለካከት የጠፋው አሁን ነው ሚዲያዎች፣ እንኳን በሚዲያ ደረጃ ብትሄድ ሙዚቃ ነው እንጂ ስል ላይ ብዙ እንትን የላቸው አሁን ነው ትንሽ በቃ ግድ እየሆነ መጣ። በቃ በደንብ ማድረግ እንችላለን። አንድ ላይ በህብረት እንደዚህ አይነት ሳምንቶች ቢኖሩ፣ እንደዚህ እንደዚህ አይነት ጊዜዎች ቢኖሩ ኢቨን መንግስትን ራሱ ቦታ መጠየቅ ማለት እንደዚህ አይነት ነገሮች እንፈልጋለን ተብሎ በግድ መጠየቅ ይቻላል። ምክንያቱም ይሄ ግድ ነው። ዞሮ ዞሮ ጊዜ ይወስዳል እንጂ መምጣቱ አይቀርም። ምክንያቱም ከዚህ በፊት ያልነበረ ነገር አሁን አለ። አሁን ያለ ነገር ደግሞ እጥፍ እንደሚያድግ አውቃለሁ የሚለወጥ ያድጋል ይለወጣል፣ እድሎችም እንዲኖረው መገፋት አለበት ብለሃል። ይሄ ቀናውና ተስፋ የማድረጉ ስሜት ለሚቀጥለውም አዲስ ለሚከፈተውም በርም ሆነ ለሚያድገው ስነ ጥበብ አለም አስፈላጊ ይመስለኛል። እስኪ ከግል ስሜታችሁ ጋር የሚገናኙ ከራሳችሁ ልምድም ከቀደማችሁም ጋር የምታዛምዷቸው ባጭር ባጭሩ የሚመለሱ ጥያቄዎች ከማንሳቴ በፊት ወደ ኤግዚቢሽኑ ልመልሳችሁና በዚህ በኒውዮርክ አውደ ትርኢት ያያችሁት የሳባችሁ የየግላችሁ የታዘባችሁት የወደዳችሁት ነገር ካለ ዳዊት፣ እናንተ ኢትዮጵያውያኑ ይዛችሁ ከመጣችሁት የሚሆን ከሌላው አፍሪቃ ከመጡ ስራዎች እንደተማረክበት ካለ አንድ ሁለቱን ብትጠቅስልን። አዎ ይሄ አለም አቀፍ እንደመሆኑ መጠን አየ ከትልልቅ ጋለሪዎች ትልልቅ አርቲስቶች የተሰበሰቡበት ፕሮግራም ነው እና እዚህ ፕሮግራም ላይ እንግዲህ በመጽሐፍ ማቃቸው ወይም ደግሞ አንዳንድ ሙዚየም ቦታዎች ላይ ያየኋቸው ትልልቅ ሳሌዎች ላይ እንደ ካሂንዲ ዋይሊ፣ ጋናዊ አርቲስት ኤላ ተስዌ፣ እነሱን የመሳሰሉ አርቲስቶችን እንዲህ በገሃድ እዛ ቦታ ላይ ያየንባቸው። ከዛ ባሻገር ለእኔ በጣም ትልቁ ነገር የእኛ የኢትዮጵያኖች ተሳትፎ ነው። እኔ ሲሄድ እስከማቀው ድረስ እኔ እኔና አማንኤል ወደዛ አካባቢ እንደምንሄድ ነበር ማቀው፣ ግን በወቅቱ ግን ያየኋቸው ኤልያስ ሜዛ ነበረ አወል የሚባል ፎቶግራፈር እዛ ነበረ። እና እንደዚህ በዛ ብሎ ከአንድ ሀገር እዛ ትልቅ ኢቨንት ላይ የኢትዮጵያውያንን የስነጥበብ ውጤት እዛ ጋር ማየቴ በራሱ ለእኔ በጣም ትልቅ ትልቅ ትልቅ ነገር ነው። አማኑኤል፣ አንተ የማንን ስራ የተለየ ስሜት ያሳደረብህ? ምን አየህ? የተለየ የምትለው ጎልቶ የታየህ ነገር ካለ በየትኛውን መልኩ? ያው ጎልቶ የሚታይህ መጀመሪያ የራስ ነገር አንዳንዴ እምነቱ ቢኖርህም እዛ ጋር ስታቀርብ የራስህን ነገር ከዛ ሲቀበሉት ያምኑበት የበለጠ አንተ እያመንክ ትሄዳለህ። ይረዳሃል፣ ይደግፋል። አምነህ ነው እዛ ጋር ሄድከው ግን ይደግፋል እና መብዛታችንም አሪፍ ነው። በጣም ደስ ብሎኛል። አንድ ልጅ አሁን ልጅ አላውቀውም ፎቶግራፈር ነው ስራውን አየችው አላውቅም ልጁን አየችው አላውቅም ነበር እና ሌላ ኢትዮጵያ ያለ እዛ ጋር ወሰዱ እናም በቃ ደስ ይላል። ትልቅ ነገር ነበረ በአካል ተገኝተን ስላየ ነው ለእኛ ትምህርት ይሆናል። ምን ያህል መስራት አለብን፣ ምን ያህል መጠጋት አለብን። ቢያንስ ልግ አሁን እንዳደረግ ነው እነሱ ያሉበት ቦታ ላይ እንዴት መረስ አለብን እኛ ሳን ሌሎቹም መምጣት አለባቸው። አንድ ናይጄሪያዊ ታለች ሶስት ቦታ ወይ ሁለት ቦታ ያሳይናል። እንደዚህ ሚያ ውስጥ መግባት አለብን። ብዙ አሉ። ከአንድ ከሳውዝ አፍሪካ ከሆነ ቦታ ከሆነ ቦታ ሆኖ ብቻ የሆነ ድግግሞች ብዙ ቦታ ላይ ማያቸው ሰዎች አሉ፣ አርቲስቶች ማለት ነው። እና እኛም ድግግሞች እኛ ብቻ ሳንሆን ሌሎች ልጆች ና የሚመጡበት መንገድ ይከፈታል። ያን እድል ብቻ በሆነ መልክ ቢከፈት እዛ ጋር መምጣት ቻ። ግን ያው መስራት ነው ምንም ምርጫ የለም። ሁላችን ያለንን ሀይል ተጠቅመን የምንፈልገውና የምንወደውን ነገር አክብረን መስራት ሌሎችም ትምህርት የሚሆነው ያ ነው። አድማጮች፣ አሁን የተፈጥሮ አካባቢ ሳይንስና ሕይወት ዝግጅታችን ይቀጥላል። ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በአካባቢ ጥበቃ ጉዳይ ላይ ያላቸው አቋም ብዙዎችን እያሰጋና እያነጋገረም ነው። ራሳቸው በአየር ንብረት የማያምኑ ሰው መሆናቸውን ቀደም ሲል ተናግረው የነበረ ከመሆኑም በላይ ፕሬዝዳንት ሆኖ ሲመረጡ የአካባቢ ጥበቃ ኤጀንሲን እንዲመሩ የኦባማ የንጹሕ ኢነርጂ ህጎች ጠላት የሆኑ ሰው መሾማቸው የአካባቢ ደህንነት ተመራማሪዎችና ተሟጋቾችን አስደንግጧል። በካናዳ ዩኒቨርሲቲ ኦፍ ካልጋሪ ተባባሪ ፕሮፌሰርና ተመራማሪ ዶክተር ጌታቸው አሰፋ የጀመሩትን ትንታኔ ከዚህ ባለፈው ፕሮግራም ማለት ነው፣ ዛሬም ይቀጥላሉ። ሰሎሞን አባታ ነው ያነጋገራቸው። ሌላው ጥያቄ ዶክተር ጌታቸው ብዙ ሀገሮችን ሊያሳስብ የሚችለው የፓሪስ ስምምነት ጉዳይ ነው። ምንድን ነው የሚሆነው የፓሪስ ስምምነት እጣ ፈንታ? እንግዲህ ሞሮኮ ላይ ባለፈው ወር የተደረገው የፓሪሱ ተከታይና ወደ ተግባር እንግባ የሚለው በተስፋ የተጀመረ ነበረ። ልክ በተጀመረ በማንግስቱ ነው እንግዲህ ውጤቱ የታወቀው እና መደናገጦች ነበሩ። እና ምናልባትም ይሄ ምርጫ ውጤት ባይሆን ኑሮ እዛ ሞሮኮ የተደረገው ጉባኤ የበለጠ ጠንካራ ሆኖ ሊወጣ ይችል ነበር የሚል ተስፋ አለ። ግን እንደዛ መሆኑ በተስፋ መልኩ ስናይ አገሮች እንዲያውም አሜሪካ ብትኖርም ባትኖርም ስራው መቀጠል አለበት። አሁን ቅድም ደግሞ ያልኩት በአሜሪካም ውስጥ የሚሰሩ ኃይሎች አሉ መሬት ላይ ያሉ ኃይሎች የትራምፕ አይነት እምነት የሌላቸው ስለሆኑ ፓሪስ ስምምነት አይሻርም። ከአሁን በፊትም ደግሞ ስንወያይ እንዳልነው እሳቸውም በቅጡ ለመውጣት አራት ዓመት አካባቢ ያስፈልጋቸዋል። ምናልባት እንዳይሆን እንዳይሆን ሊያደርጉት ይችላሉ፣ ግን መሬት ላይ ያሉት ደግሞ ከሌላው ዓለም ጋር ይሰራሉ። ለምሳሌ እንደ ስቴቶች ስናይ ካሊፎርኒያ የሚያክል ትልቅ ስቴት በአካባቢ ጉዳይም የመሪነት ሚና የሚጫወት እያሉ ያሉት ምንድን ነው ካሊፎርኒያ ስቴት ቢሆንም ሀገር ባይሆንም ከሌሎች ሀገሮች የዓለም ሀገሮች ጋር የፓሪስ ስምምነትን ተከትሎ ተግባራዊ እንቅስቃሴ ማድረግ እንደሚቀጥል እየተናገሩ ነው ያሉት። ስለዚህ ፓሪስ ላይ ምናልባት በፊት እንሰጋው እንደነበረ እንዲሁ ዝም ብሎ የሚቀር ጉዳይ አይደለም። እነ ቻይና መሪነቱን ይረከባሉ አሉ። ያው እንግዲህ አሜሪካ ካልመራች፣ እነ ህንድ፣ ሌላው የአውሮፓ ህብረት እንደዛ ሆነው ይቀጥላሉ እና ሁለት ዓመት አለ እንግዲህ የፓሪሱን ስምምነት በተግባር እስከ ሁለት ሺህ አስራ ስምንት በአውሮፓ አቆጣጠር መሬት ላይ በምን መልኩ ይለካ፣ በምን መልኩ ነው የተገባው ቃል ክትትል የሚደረግበት የሚለው እና ጥሩ ይሆናል የሚል ተስፋ ነው ያለኝ። ለመሆኑ ይሄን መሪነቱን ቻይና ብትወስድ፣ ወይም ሌላው ዓለም ቢወስድ፣ አውሮፓ ብትወስድ የአሜሪካን ያህል ጥንካሬ ያለው የአሜሪካን ያህል አስተማማኝ የሆነ የጀርባ አጥንት ሊሆን የሚችል አመራር ሊሆን ይችላል ብለው ያስባሉ። እንግዲህ ያው አሁን ለምሳሌ አሜሪካ አንድ በመሆኑ በብቸኝነት በአካባቢ ጉዳይም በሌላም ስትመራ ያው ያምርባት የነበረች ሀገር ነች፣ ውጤታማም ነበረች። አሁን ግን ቻይና ብቻዋን ወጥታ ምናልባት ሌሎቹን አስተባብራ ማድረግ ባትችል፣ ቻይና የምታስተባብራቸው ሀገሮች ወይም የዓለም ክፍል ይኖራል። ለምሳሌ እነዚህ ከነ ብራዚል ጀምሮ እነ ራሽያን በአንድ ሊመጡ ይችላሉ። በዛ ዙሪያ ማለት ነው። የአውሮፓ ህብረት ደግሞ የራሱን ሚና ምቶ ይወስዳል። ግን ጥሩነቱ ካሁን በፊት እንዳልነው እነ ቻይና ይህን የሚያደርጉት ለአካባቢ ጥበቃ በሚል ብቻ አይደለም። የንግድ ዓለሙም ምን እንደሚመስል የወደፊቱ የቴክኖሎጂ ችግርም ምን ዙሪያ ላይ እንደሚያተኩር አስቀድመው በመገንዘብ ፖለቲካቸውንም ልባቸውንም ጭንቅላታቸውንም እና ገንዘባቸውንም እዛ ላይ የማዋል ነገር እያዩ ስለሆነ ልክ ከስራ ፈጠራም ይሁን ከአካባቢ ጥበቃም ከኢኮኖሚ እድገትም ጋር አብሮ የማቀናጀት ነገር እያዩት ነው ያሉት። አሜሪካም እኮ ያ እየታየ ስለነበረ ነው በኦባማ ጊዜ ጥሩ ስኬት ያለው ስራ የተሰራው። ነገር ግን ያው ያንን የሚደፈጥጥ ከሳይንስ ውጭ በሆነ መልኩ በስሜት ልክ እንደ ፍሬቻ አንድ ብልጭ አንድ ድርግም እያደረገ የሚሄድ አይነት አሰራር፣ አነጋገር እየተከተሉ ስለሆነ ትራምፕ አሁን አሜሪካ ምናልባት በጣም አሳፋሪ ሚና እንድትጫወት እያደረጓት ነው ያሉት። ይሄ እርምጃ አሜሪካን ምናልባት ወደ ሀያኛው መቶ ክፍለ ዘመን ሊመልሳት ይችላል የሚሉ ስጋቶች ይሰማሉ። ምን ማለት ነው እንግዲህ የዓለም የአብዮቶች አመጣጥ በምናይበት ሰዓት፣ ፖለቲካል አብዮቶች ሳይሆን ለምሳሌ የኢንዱስትሪ አብዮት ከዛ በኋላ የዲጂታል አብዮት እያልን በምንመጣበት ሰዓት፣ አሁን ቀጣዩ ምንድን ነው በምንልበት ሰዓት በታዳሽ ኃይልና ታዳሽ ኃይልን ተጠቅሞ የሚሰሩ ቴክኖሎጂዎች ከትራንስፖርት ጀምሮ ከመገናኛ ከቤቶች፣ ከሁሉም አንጻር አዲሱ ኑሮ የሚመጣው መጪው ኑሮ በእንደዚህ በአረንጓዴ አብዮት ልንለው በምንችለው የሚሄድ ነው እና እዛ ላይ እንግዲህ እስካሁን በፊት ከነበሩት አብዮቶች አካሄድም አንጻር የአሜሪካ ሚና ግንባር ቀደም የሚባል የመሪነት ነበረ እና እንግዲህ መሪ የነበረ ሀገር ወደኋላ ተመልሶ በደንብ የሄድ የነበረን ፍጥነቱ ቀንሶ እንዲያውም ቀኝ ኋላ ዙር ብሎ ወደ ኋላ ይወስዳል የሚል ግምት አልነበረም። ግን እንግዲህ አሁን የትራምፕ አካሄድ እንደዛ እየሆነ ነው ያለው። ሌሎች ሀገሮች ደግሞ አስቀድሞ ቢሆን ለምሳሌ የዛሬ አምስት ዓመት በተለይ አስር ዓመት አካባቢ ቢሆን አሜሪካ ከወጣች ያው ሁሉ ነገር እንደ ኪዮቶ ስምምነት ውጤት አልባ የማያደማ ይሆን ነበረ። አሁን ግን ያ አዲሱ አብዮት እንደ ነዳጅ ሆኖ የሚያገለግለው ስምምነት ነው አሁን የፓሪሱ ስምምነት። እና አሜሪካ በዚህ ካልተሳተፈች ምናልባት እስካሁን በነበራት ሚና ለምሳሌ ከኢንተርኔት አብዮትም ከዲጂታል አብዮትም ጀምሮ አሜሪካ ይጀመርና ወደ ሌላ ሀገር ይሄድ የነበረው አሁን በተቃራኒው ሌላ ቦታ ተጀምሮ ሌላ ቦታ አድጎ በልጽጎ በእግሩ ሄዶ አሜሪካ የዛ ተጠቃሚ የዛ ገዥ የምትሆንበት የኋልዮች ነው የሚሆነው ማለት ነው አምራች በመሆኗ እና ሻጭ በመሆኗ ቦታ ማለት ነው እስቲ ወደ ኮፐንሃገን ልውሰዶት ዶክተር ጌታቸው የበለጸጉት ሀገሮች በልማት ወደ ኋላ ለቀሩት ሀገሮች ሊሰጡ ቃል ገብተውት የነበረ የመቶ ቢሊዮን ዶላር አመታዊ የመለማመጃ የማገገሚያ ክፍያ ወይም መዋጮ ነበርና እንዴት ነው አሁን ይሄ መዋጮና በአጠቃላይ ሀሳቡ ሊሆን የሚችለው ከአሁን በኋላ እሱ ላይ ነው። እንግዲህ አሁን የሞሮኮ ለምሳሌ አሜሪካ በዛ መልኩ ባያልቅ ኖሮ እንዲያም የኦባማ መንግስት ተወካይ ወደ ሞሮኮ ሲሄዱ ለሚቀጥሉት ሀምሳ አመታት ያለውን ከዚህ ከገንዘብ መዋጮም ይሁን ከቅነሳውም ይሁን በመሪነት ማለት ነው ያንን እቅድ ወይም ያንን ፍኖተ ካርታ ይዘረጋሉ ወይም ሊዘረጉ ነበር የሄዱት የምርጫ ውጤት ሲታወቅ ግን እንግዲህ በወርና ከዛ በሁለት ወር ውስጥ ሌላ መንግስት ሌላ አስተሳሰብ ስለሚመጣ ያንን ከማድረግ ነው የተቆጠቡት። እና አንድ በሚያደማ መልኩ ሊሰራበት ተሳስቦ የነበረው ይሄ በመቶ ቢሊዮን ዶላር የሚለውን፣ እንዴት ነው እስካሁን የነበረው ውጤት ምን ይመስላል፣ ከአሁን በኋላስ በምን መልኩ ይሄድ የሚለው ነበር። እና አሜሪካም መክፈል ካለባት በጣም በጣም ጥቂቱና አነስተኛውና የከፈለችው እስካሁን ማለት ነው። ስለዚህ አሁን በሚቀጥለው ጉባኤ እና ከሱ ቀጥሎ ባለ በሁለት ጉባኤያት ነው የሚያልቀው። በዛ ውስጥ እንግዲህ ከተለያዩ አዳዲስ የገቢ ምንጮች ሌሎች ሀገሮች የሚያዋጡት እንዳለ ሆኖ እና የሚገኘውም ገንዘብ ወዲያው የመስጠት ሁኔታዎች ነው አሁን የተስማሙት። ለምሳሌ ሁለት ሀገሮች ከአፍሪካ ላይቤሪያ፣ ከኤዥያ ደግሞ ኔፓልን እስካሁን ከተገኘው ገቢ ከዛ ከፈንዱ ማለት ነው ሙሉ በሙሉ ሊባል በሚችል መልኩ የቅነሳ እቅዳቸውን የሚያሳካ ድጋፍ የገንዘብ ድጋፍ አሁኑኑ እንዲለቀቅላቸው ተወስነዋል። ሞሮኮ ላይ ማለት ነው እና ስለዚህ የመሰብሰብ ብቻ ሳይሆን የመልቀቅም አሰራሮች እየተዘረጉ ነው ያሉት። በተለይ ግን ትልቁ ጥያቄ የሚሆነው ከአሜሪካ ወደኋላ ማለት አንጻር ያ የተገባው ቃል የገንዘብ ቃል ይሟላል ወይ? አንድ ሁለተኛ፣ ይሄ የመቶ ቢሊዮን ዶላር እስከ ሁለት ሺ ሀያ አምስት እንዲሆንና ከሁለት ሺ ሀያ አምስት በኋላ ደግሞ ምን ያክል ይሁን በአዲሱ ባለው መረጃ መሰረት ምን ያክል ይሁን የሚለውን በሚቀጥሉ ፍሰጠናያ ነው። የካናዳውን ዩኒቨርሲቲ ኦፍ ካልግሪ ተባባሪ ፕሮፌሰር እና ተመራማሪ ዶክተር ጌታቸው አሰፋን እናመሰግናለን። ውይይቱ በመጪው ሳምንት ይቀጥላል። አድማጮች በቀረቸው አጭር ደቂቃ የማጠቃለያ ዜናዎችን አሰማለሁ። ቱርክ ውስጥ ዛሬ በምዕራባዊ ከተማዋ በኢዝሚር ከአንድ ፍርድ ቤት አቅራቢያ የደረሰ የመኪና ቦምብ ጥቃት በትንሹ ለአስር ሰዎች መጎዳት ምክንያት ሆኗል ሲሉ የሀገሪቱ መገናኛ ብዙኃን ዘግበዋል። በዚሁ ወቅት ከፖሊስ ጋር በተካሄደ የተኩስ ልውውጥ ሁለት አሸባሪዎች ተገለው፣ አንደኛው ማምለጡን መንግስታዊው አናቶሊያ የዜና አገልግሎት አስታውቋል። ባለስልጣናት ከጥቃቱ በስተጀርባ የኩርድ ነውጠኞች አሉበት ብለው እንደሚጠረጥሩ የኢዝሚር አስተዳዳሪ ተናግረዋል። የአሜሪካ ድምፅ ራዲዮ የቱርክ አገልግሎት እንደገለጸው ከሆነ ጥቃቱ በደረሰበት አካባቢ የነበረች አንዲት መኪና በሳት ጋይታለች። ፖሊስ አካባቢውን እየቃኘ ባለበት ወቅትም በርካታ የአምቡላንስ መኪኖች የጥቃቱን ሰለባዎች ወደ ሆስፒታል ሲያደርሱ እንደነበር ታይተዋል። ሶሪያ ውስጥ በአንድ የባህር ዳርቻ ከተማ በደረሰ የመኪና ቦምብ ጥቃት ደግሞ በትንሹ ዘጠኝ ሰዎች ተገድለዋል። አዲሱ የተኩስ አቁም ስምምነት ባለፈው ሳምንት ተግባራዊ ከሆነ ወዲህ ይህን መሰሉ ፍንዳታ ሲደርስ የመጀመሪያ ጊዜ መሆኑን የመንግስቱ መገናኛ ብዙኃን ዘግበዋል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛው ዝግጅት ይቀርባል። በእኛ በኩል ሰላም ደህና ደሩ ¶¶ <imitra> thank you